s ho rdofne siniif dhiyeessina sagantaa ammaaf kabnu kanuman xumura ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። መሰረት ሁላችንም ለመገዛት ዝግጁ መሆናችንን በዚህ አጋጣሚ እየገለጽኩ በተሳሳተ መንገድ የሚሄዱ የተቃዋሚ መሪዎችም ጭምር ሀሳባቸውን አጢነው ዳግም አስበው ለሰላማዊ እና ለዲሞክራሲያዊ ነፃ ምርጫ ራሳቸውን እንዲያዘጋጁ በዚህ አጋጣሚ ጥሬን አሳልፋለሁ። የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳሌኝ ናቸው። የፊታችን እሁድ የሚካሄደውን ምርጫ አስመልክቶ በዛሬው ዕለት ከሰጡት መግለጫ የተወሰደ ነው። የጠቅላይ ሚኒስትሩ በአባል ቅንነት ተጎደለው ነው የሚሰራውን ስንት ሸፍት የደረስን ህዝቡ እያጋለጣቸው ነው። ስለዚህ ህዝቡ እንዲወስን መቼ የፈቀዱና ነው የዜና አይነት እንደ ስቴትስማን የሚያሰኝ አይነት ንግግር የሚናገሩት። ለጠቅላይ ሚኒስትሩ አስተያየት ምላሽ ሲሰጡ የሰማቸዋቸው የተቃዋሚው ህብረት መድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ናቸው። የሁለቱንም ዝርዝር በዕለቱ አብይ ርዕስ እንመለከታለን። ከምሽቱ ዜና መካከል ደግሞ ብሩንዲ ምርጫው በታቀደው መሰረት ይካሄዳል ሲሉ ፕሬዚዳንቱ አስታወቁ፣ የቻይና ባህር ኃይል ወደ ቤጂንግ ሰው ሰራሽ ደሴቶች አልፎ ሄደው የሚገኘውን የዩናይትድ ስቴትስ ሰው አልባ አውሮፕላን ማስጠንቀቂያ ሰጠ የሚሉ በቀዳሚነት ይገኛሉ። ሐሙስ ግንቦት 13 2007 ዓ.ም እንደምናመሻችሁ ክቡራትና ክቡራን አድማጮች አስተናጋጆቻችሁ አሉላ ከበደና አዲሱ አበበነን አሁን ወደ ምሽቱ ዜና እናልፋለን። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ከቀትር በኋላ የፊታችን እሁድ የሚካሄደውን አገር አቀፍ ምርጫ አስመልክቶ ጋዜጣዊ መግለጫ ሰጥቷል። እስክንድር ፍሬው ማምሻውን በስልክ አግኝተነዋል። የእስክንድር ዜና እንደ ደረሰን እናቀርባለን። ወደ ሌላው ዜና ልለፍ። መጪው የቡሩንዲ ምርጫ በታቀደው መሰረት ይካሄዳል፣ ተቃውሞ አሁን እየቀጠለ ባለበት ሁኔታም ቢሆን ዋና ከተማ ቡጁምቡራ ውስጥ የሚታየው አለመረጋጋት አገሪቱን ሁሉ የሚወከል አይደለም ሲሉ ፕሬዚዳንቱ ፒየር ንክሩንዚዛ አስታውቀዋል። ሚስተር ንክሩንዚዛ ይህን ያስታወቁት ትናንት ረቡዕ ማታ የምክር ቤታዊና የአካባቢ ምርጫው እስከ መጪው ግንቦት 28 ቀን እንደሚራዘም ይፋ ባደረጉበት ንግግራቸው ነው። ፕሬዚዳንቱ በትናንት ንግግራቸው ታዲያ አመጽ ወይም በእርሳቸው ላይ የሚካሄደው ተቃውሞ በአራት ወረዳዎች ብቻ መሆኑን አመልክተው ይህ ማለትም አሉ ዘጠና ዘጠኝ ነጥብ ዘጠኝ ከመቶ የአገሪቱ ሕዝብ ሰላማዊ ነው። በሰጡት ማስጠንቀቂያም ተቃዋሚዎች ሰልፋቸውን ያቆሙ፣ መገናኛ ዘዴዎችም ሁኔታውን ከማባባስ ይታቀቡ ብለዋል። ባለፈው ሳምንት ተቃዋሚዎች ፕሬዚዳንቱን ለመገልበጥ መፈንቅለ መንግስት ሞክረው እንዳልተሳካ አመፁና አለመረጋጋቱ ግን እንደቀጠለ መሆኑ ይታወቃል። ዛሬም ፖሊስና ተቃዋሚ ሰልፈኞች ግጭት ፈጥረው የነበረ ሲሆን አንድ በግጭቱ የቆሰለው ሰው ምናልባት ሳይሞት እንዳልቀረ የአይን ምስክሮች ይናገራሉ። በፕሬዝዳንቱ ላይ የተነሳው ተቃውሞ ዋነኛ ምክንያት ለሶስተኛ ጊዜ እወዳደራለሁ ማለታቸው እንደሆነ ይታወቃል። በዚሁ መሰረት ትናንትናም በተቃዋሚ ሰልፈኞችና ፖሊሶች መካከል በተፈጠረ ግጭት አንድ ወታደር መሞቱ አይዘነጋም። ቀደም ብዬ ወዳነበብኩት ጋዜጣዊ መግለጫ አልወሰዳቸው የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ከቀትር በኋላ የፊታችን ሁድ የሚካሄደውን አገር አቀፍ ምርጫና እስካሁን የነበሩትን ሂደቶች አስመልክቶ ጋዜጣዊ መግለጫ ሰጥተዋል። ጋዜጣዊ መግለጫውን የተከታተለው እስክንድር ፍሬው በስልክ ማምሻውን አግኝተ ነዋል የመግለጫው ይዘት እስካሁን የነበሩ ዝግጅቶች የተዳሰሱበት ቦርዱ ካለፉት ምርጫዎች በተሻለ ይሄንን የዘንድሮ ምርጫ ለማካሄድ አከናወንኩት ያላቸውን ተግባራት እየዘረዘረበት ነው። በተለይ የዘንድሮውን ምርጫ አስመልክቶ የተለያዩ ጥያቄዎች ከጋዜጠኞችም ተነስተው ነበር። ውጤቱን አስመልክቶ ለምሳሌ ውዝግብ ቢነሳ ምን ታደርጋላችሁ? የሚል ጥያቄ ተጠይቀው ነበር። ውዝግብ ይነሳል ብለን አንጠብቅም። ለውዝግብ የሚያበቃ ምንም አይነት ነገር የለም። ፓርቲዎችም ራሳቸውን ለሚመጣው ውጤት ሁሉ ማዘጋጀት አለባቸው፣ ለውጤቱ ራሳቸውን ማዘጋጀት አለባቸው ሲሉ ነው የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ በሚኒስትር ማዕረግ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና እየተናገሩት። ውዝግብ አንጠብቅም ከመጣ ግን ሕግ ለማስከበር እንገደዳለን ከሚመለከታቸው አካላት ጋርም እየሰራን ነው ብለዋል ፕሮፌሰር መርጋ በመግለጫቸው አሉላ። መልካም ምናልባት በዋናነት በጋዜጣዊ መግለጫ የተነሱ አነጋጋሪ ጉዳዮች ልታነሳልን የምትችላቸው ጥያቄዎች አሉ። በዋናነት ሊጠቀሱ የሚገቡ ግንቦት አስራ ሰባት በየምርጫ ጣቢያው ውጤት እንደሚለጠፍ ወዲያውኑም ይህ ውጤት ወደ የምርጫ ክልሉ እንደሚላክ እንግዲህ አምስት መቶ አርባ ሰባት የምርጫ ክልሎች ናቸው እንደሚታወቀው አሉላ በኢትዮጵያ ያሉት ለአምስት መቶ አርባ አምስት መቶ አርባ ሰባት ሰዎች ለፓርላማው የሚወከሉባቸው ማለት ነው ወደ ምርጫ ክልሉ ይላካል። ወደ የምርጫ ክልሉ ይላካል። ከየምርጫ ክልሉ ደግሞ በቀጥታ ወደ ብሔራዊ ምርጫ ቦርድ ይመጣል። በዚህ መንገድ ነው የውጤት አገላለጹ የሚሰራው። ነገር ግን ትንበያ አይፈቀድም ብለዋል። እኔ ነኝ ያሸነፍኩት ማለትም ክልክል ነው። በዚህ እርምጃ እንወስዳለን ብለዋል። ትንበያን በተመለከተ አሸነፍኩ ማለትም በተመለከተ ለምሳሌ በማህበራዊ ድረገጾችም ቢሆን በፌስቡክን ፌስቡክን በመሳሰሉት ለማህበራዊ ድረገጾች ድረገጾችም ቢሆን ይህን ማድረግ አይፈቀድም ሲሉ አስጠንቅቀዋል። ፕሮፌሰር መርጋ በቃና እና ምንም አይነት ለውዝግብ ክፍተት መፈጠር እንደሌለበት ነው አተኩረው ያብራሩት አበክረው ያብራሩት። እስክንድር እንግዲህ በነገው ምሽት ዘርዘር ባለ ዘገባ እንደምትመለስበት ተዛማጅ ድረገጾችንም እንደምታነሳ ተስፋ አድርጋለሁ። ለአሁኑ አመሰግናለሁ። እግዜር ስጥልኝ። አመሰግናለሁ አሉላ። አድማጮች ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። የቻይና ባህር ኃይል ወደ ቤዥንግ ሰው ሰራሽ ደሴቶች አልፎ ለሄደው የዩናይትድ ስቴትስ ወታደራዊ ሰው አልባ አውሮፕላን ስምንት ጊዜ ማስጠንቀቂያዎች አሰማ። ይህ የቻይና ባህር ኃይል ነው፣ በአስቸኳይ ከዚህ ሄድ የሚል መልእክት በእንግሊዝኛ ቋንቋ መተላለፉን ሲኤንኤን ዘግቧል። የሲኤንኤን ጋዜጠኞች ዛሬ ረቡዕ በፒ8 ኤ ፖሴዲዮን የስለላ አውሮፕላን እንዲበሩ የተፈቀደላቸው መሆኑም ተመልክቷል። በሲኤንኤን ዘገባ መሰረት የዩናይትድ ስቴትሱ ዘመናዊ የባህር ኃይል የስለላ አውሮፕላን ወደ ቤይጂንግ ሰው ሰራሽ ደሴቶች እስከ 4500 ሜትር ዘልቆ አልፎ ገብቶ ነበር ተብሏል። በዩክራይኑ በዩክራይኑ ውዝግብ ሁለቱም ወገኖች የተኩስ አቁም ውሉን ጥሰዋል ሲል የአውሮፓ ደህንነትና ተራድኦ ድርጅት ዛሬ ሐሙስ አስታውቋል። በድርጅቱ የዩክራይኑ ልዩ ተቆጣጣሪ ሚሽን ምክትል ኃላፊ አሌክሳንደር ሂውግ እንዳስታወቁት በውዝግቡ የተጠመዱት ሁለቱም ወገኖች መጣል የነበረባቸውን ጦር መሳሪያዎች እንደተጠቀሙ ተገልጧል። የዩክራይኑ ሚሽን ሁለቱም ማለትም የመንግስቱም ሆኑ መንግስታዊ ያልሆኑ ወገኖች ከባድ ጦር መሳሪያዎች የተጠቀሙባቸው አካባቢዎች አለ። ብዙዎቹ ቀደም ሲል ያስመዘገቧቸው ጦር መሳሪያዎች አልተገኙም። ምንም እንኳ ከባድ ጦር መሳሪያዎች ተጥለዋል ቢባልም ሁለቱ ወገኖች ግን ከባድ መሳሪያ ሲጠቀሙ ተመልክተናል ብለዋል የሚሽኑ ኃላፊ አሌክዛንደር። ይህ በእንዲህ እንዳለ ሩሲያ በዩክራይን ውዝግብ ጣልቃ እስከ ገባች ድረስ በኢንዱስትሪው በለሙ የዓለም አገሮች ጉባኤ መካፈሏ የማይታመን ነው ሲሉ የጀርመኗ ቻንስለር አንጌላ መርክል ተናገሩ። ሚስ መርክል በርሊን ውስጥ ዛሬ ሐሙስ ለጀርመኑ ፓርላማ እንደተናገሩት በቀጣዩ ወር ባቫሪያ ውስጥ የሚካሄደው የሰባቱ ባለ ኢንዱስትሪ ሀገሮች ጉባኤ ላይ ሩሲያ አትካፈልም። ሩሲያ የምትወነጀለው ምስራቅ ዩክራይን ውስጥ ከኪቭ መንግስት ጋር ከሚዋጉት አፍቃሪ የሩሲያ ተገንጣዮች ጋር ተሰልፋለች ተብላ ነው። የዩክራይኑ ፕሬዝዳንት ፔትሮ ፖሮሼንኮ በትናንት ዕለት ሩሲያ ከተገንጣዮቹ ጋር አብራ ጦርነት እያካሄደችብን ነው ማለታቸው አይዘነጋም። እናም ፖሮሼንኮ ከቢቢሲ ጋር ባደረጉት ቃለ ምልልስ የዩክራይን ህዝብ ሩሲያ ላቀደችብን ጦርነት ዝግጁ መሆን ይኖርብናል ብለዋል ፕሬዚዳንት ፖሮሼንኮ። አክለውም ባለፈው ቅዳሜ ምስራቅ ዩክራይን ውስጥ የተማረኩት ሁለት የሩሲያ ወታደሮች በዚህ በምስራቁ ዩክሬን ውዝግብ ለሚካሄዱ የተገንጣዎች ንቅናቄ የሩሲያ እጅ እንዳለበት ትልቅ መረጃ ነው ብለዋል። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ የቱኒዚያውን ፕሬዚዳንት ቤጂ ቻይድ ኢሴይቢን ዛሬ ሐሙስ በዋይት ሀውስ ተቀብለው ሊያነጋገሩ መሆኑ ተገለጠ። ጉብኝቱ ቱኒዚያ በቅርቡ ያካሄደችው ምርጫ ዴሞክራሲ ችግር እንዲያኖረው ይረዳል ተብሎ ይጠበቃል። ፕሬዚዳንት ኢሴቤሲ ባለፈው ታህሳስ ወር በተካሄደው ታሪካዊ ምርጫ ነው ወደ ስልጣን የመጡት። የዩናይትድ ስቴትስ ባለስልጣናትም ሁለቱ መሪዎች በሚያደርጉት ውይይት ቱኒዚያ የዩናይትድ ስቴትስን ወታደራዊና የምጣኔ ሀብት እገዛ በማግኘት አገሪቱ ውስጥ ያለውን የወጣቶች ስራ እድል እጦትና በአካባቢ ያለውን ክልላዊ አለመረጋጋት ለማርገብ እንደምታውለው ተናግረዋል። ቱኒዚያን ለረዥም ጊዜ የመሩት ፕሬዚዳንት ዚኒ ኢል አብዲኒ ቤን አሊ ሰሜን አፍሪካንና መካከለኛው ምስራቅ ባናወጠው እንደ አውሮፓውያን አቆጣጠር በ2011 ህዝባዊ አመፅ መባረራቸው አይዘነጋም። አድማጮች፣ የሰዓቱ የዓለም ዜናም ይኸው ነበር። ከሁለት ቀናት በኋላ የሚካሄደው ምርጫ አስመልክተው ለህዝብ መልእክት ያስተላለፉት የኢትዮጵያ ጠቅላይ ሚኒስትር ደሳለኝ ሁለቱንም አንድ በምትወሰነው መሰረት ለመገዛት ዝግጁ ነው ብለዋል። ህዝቡ ብለዋል። በቅድሚያ ከዚያ በፊት አዲሱ ታዲያ ክብራትና ክብራን አድማጮቻችን፣ የምትከታተሉት ከዋሽንግተን ዲሲዩ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በርከት ያሉ ቀደም ብሎ የጠቀሰውን ጨምሮ ዘገባዎችና በወቅታዊ ርዕሶች ላይ ያተኮሩ ዝግጅቶች አሉን። አንዱን ለቅብሻ እናሰማችሁ። ምርጫ የሚያስፈልገው በስልጣን የቆየው ወገን ያከናወናቸውን ስራዎች የፈጸማቸውን ድርጊቶች ወይም ያጠፋቸውን ጉለቶች መራጩ ሕዝብ እንዲመለከትና ያን መንግስት ይሄን አጥፍተሃል፣ ይሄን አልምተሃል ብሎ ሊመዝነው ሊፈርድበት እንዲችል ዶክተር አለማንተ ገብረስላሴ ናቸው። እዚህ ዩናይትድ ስቴትስ ቨርጂኒያ በሚገኘው ዊልያም ኤንድ ሜሪ ኮሌጅ ከሁለት አስርተ ዓመታት በላይ ህግና በህገ መንግስት መምህርነት የቆዩ ናቸው። የፊታችን እሁድ ኢትዮጵያ ውስጥ በሚካሄደው ጠቅላላ ምርጫ ዋዜማ ስለ ምርጫ ፋይዳና መገለጫዎቹ ከሰጧቸው አስተያየቶች የተወሰደ ነው። በሁለተኛው አጋማሽ ከሚቀርቡ ዝግጅቶች ውስጥ አንዱ ነው። አሁን ወደ ዕለቱ አብይ ርዕስ ከሁለት ቀናት በኋላ ዛሬን ሳይጨምር መሆኑ ነው የሚካሄደው የፊታችን ወደ ሚካሄደው ብሔራዊ ምርጫ አስመልክቶ ለህዝቡ መልእክት ያስተላለፉት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሁላችንም አንተ በምትወስነው መሰረት ለመገዛት ዝግጁ ነን ብለዋል። ህዝቡን አንዳንድ የተቃዋሚ መሪዎች ደጋፊዎቻቸውን ሰላማዊ ወዳልሆነ አቅጣጫ ሊያመሩ ከሚችሉ ቀስቀሳዎች እንዲቆጠቡ ሲሉም አሳስበዋል። እስክንድር ፍሬው ዝርዝሩን ይዟል። የድምፅ መስጫው ቀን ሶስት ቀናት ሲቀሩት በፓርላማ የተገኙት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለቀረቡላቸው ጥያቄዎች ምላሽ ሰጥተዋል። ጠቅላይ ሚኒስትሩ በፓርላማው የተገኙት መደበኛ ለሆነ የጥያቄና መልስ ክፍለ ጊዜ ቢሆንም ማብራሪያቸው ግን በአገር አቀፉ ምርጫ ላይ ማተኮሩ ታይቷል። እስካሁኑ ሂደት ፍትሐዊ፣ ዲሞክራሲያዊና ሰላማዊ ነው ሲሉም ሰሞኑን የኢህአዴግ ስራ አስፈጻሚ ኮሚቴ ያስቀመጠውን ግምገማ በድጋሚ አንጸባርቀዋል። ጠቅላይ ሚኒስትሩ ለኢትዮጵያ ህዝብ ባስተላለፉት መልእክት ውሳኔህን እንቀበላለን ብለዋል። ለተቃዋሚዎቹም ማሳሰቢያ ነበራቸው። አንተ በምትወስነው መሰረት ሁላችንም ለመገዛት ዝግጁ መሆናችንን በዚህ አጋጣሚ እየገለጽኩ በተሳሳተ መንገድ የሚሄዱ የተቃዋሚ መሪዎችም ጭምር ሀሳባቸውን አጢነው ዳግም አስበው ለሰላማዊ ና ለዲሞክራሲያዊ ነጻ ምርጫ ራሳቸውን እንዲያዘጋጁ በዚህ አጋጣሚ ጥሬን አሳልፋለሁ። ከዚህ ውጭ ከሄዱ ግን መንግስት አስፈላጊውን ሁሉ ለማድረግ በሚገባ የተዘጋጀ መሆኑን በዚህ አጋጣሚ ለመላው የሀገራችን ህዝቦች ለመግለጽ እፈልጋለሁ። አንዳንድ የተቃዋሚ ፓርቲ መሪዎች ግን የምርጫውን ውጤት ለመቀበል ዝግጁ አይደሉም ሲሉ ጠቅላይ ሚኒስትሩ ወቅሰዋል። ገና ከመጀመሪያው ሰላማዊ፣ ዴሞክራሲያዊ ነጻነታዊ ምርጫ አማራጭ የሌለውና በዚህ መንገድ ብቻ እንሄዳለን ብለው በልባቸው ያልወሰኑ ግማሽ ልብ ይዘው የገቡ ከተቻለም የብጥብጥና የሁከት አማራጭም ከተገኘ ያንን ለማካሄድ እንሞክራለን ብሎ የሚያስቡ ነገር ግን የኢትዮጵያን ሕዝብ የሰላም እና የዴሞክራሲ የነጻ ምርጫ ፍላጎት በአግባቡ ያልተረዱ አንዳንዶች የሚያደርጉት እንቅስቃሴ ይታያል። ጉዳዩ ይመለከታቸዋል ያሏቸውን የተቃዋሚ መሪዎች በስም ያልጠቀሱት አቶ ኃይለማርያም ተፈጸመ ያሉትን ተግባር ግን በምሳሌ አስረድተዋል። የተወሰኑ ማሳያዎችን እንኳን ወስዶ ማየት ይቻላል። አንዳንድ ምርጫ ጣቢያዎች፣ ምርጫ ክልሎች እና አካባቢዎች ላይ ገና ከወዲሁ እኛ አሸንፈናል ከተሸነፍን ደግሞ ምርጫው ተጭበርብረዋልና ይሄን አውቃችሁ ምላሽ መስጠት አለባችሁ፣ ብለው አንዳንድ የተቃዋሚ መሪዎች ሲቀሰቅሱ እንሰማለን። ይህ ማለት ምን ማለት ነው? ይህ ማለት ቅስቀሳቸው ለህዝብ ወሳኝነት ደንታ የማይሰጥ ህዝቡ የወሰነውን ማንኛውም አይነት ብይን ተቀብሎ ወደ ስራ ለመግባት ያለመፈለግ በአጠቃላይ በህዝብ ወሳኝነት ካላቸው አመለካከት ችግር የሚመነጭ ተደርጎ መወሰድ አለበት። ሄዶ ሂዶ እነዚህ በዚህ ቅስቀሳ የሚወናበዱ ደጋፊዎቻቸው እነሱ ካላሸነፉ ህዝብ ሌላ አካል ቢመርጥ የሚመጣው ጉዳይ ምንድን ነው? ተሸንፈናልና ነገሩ ተጭበርብሯል፣ ስለዚህ ይሄ ነገር በግዳጅም ቢሆን ማስመለስ አለብን ወደሚል አቅጣጫ የሚያመራ የተሳሳተ ቅስቀሳ የሚያካሂዱ መሪዎች አሉ። በተቃዋሚ ፓርቲ መሪዎች የሚደረጉ አንዳንድ ቅስቀሳዎች ደጋፊዎችን አስፈላጊ ወዳልሆነ ሁኔታ የሚያስገቡ ናቸው ሲሉ ጠቅላይ ሚኒስትሩ አሳስበዋል። ህጋዊ ባልሆነ መንገድ የሚንቀሳቀሱ አካላት ላይ እርምጃ እንደሚወሰድም አስጠንቅቀዋል። እንደዚህ አይነት አፍራሽ በተለይ ከመሪዎች የሚመነጩ ጉዳዮች ውጤታቸው ጥሩ ስለማይሆን ዞሮ ዞሮ መልሶ መሪዎቹን ራሳቸውን ሊበላም ስለሚችል ይሄ ነገር በጥንቃቄ እንዲይዙት ለመምከር እፈልጋለሁ። ሻዕቢያና ተላላኪዎቹ ኢትዮጵያን የማተራመስ አካሄዳቸውን አላቆሙም ያሉት ጠቅላይ ሚኒስትር ኃይለማርያም መሰረተ ቢስ መረጃ በማሰራጨት ህዝቡን ስጋት ውስጥ ለመክተት እየሞከሩ ነው ሲሉ ተናግረዋል። በህዝብ መካከል አንዳንድ ጊዜ ያልሆኑ አሉባልታዎችን በመንዛት ስጋት እንዲፈጠር ለማድረግ በተለይ በዚህ በአዲስ አበባ ከተማ ህዝቡ ጋር የተለያየ ስጋት ለመፍጠር የተለያዩ በሬ ወለደ ተረቶችን እንደሚያሰራጩ እናውቃለን። ነገር ግን ህዝባችን ዛሬም እንደ ወትሮው ይህን ዝግጁነቱን አጠናክሮ መቀጠል አለበት እንጂ ለሚያሰራጩት በሬ ወለደ ተረት ምንም ጆሮ ሊሰጥ አይገባም የሚል እምነት አለን። በዚህ ላይ ተመስርቶ ተረጋግቶ ያለ ስጋት ይህን ምርጫ ማካሄድ እንደሚቻል መንግስት ያምናል። ከዚህ አኳያ ህዝቡ አሁንም በነቂስ ወጥቶ የመራጭነት ካርድ እንደወሰደ ሁሉ በነቂስ ወጥቶ የሚፈልገውን ፓርቲ በመምረጥ የራሱን አሻራ እንዲያሳርፍ በዚህ አጋጣሚ ጥሬን ለማቅረብ እፈልጋለሁ። ምርጫው ማንም አካል ሊታዘበው የሚችል ነው ሲሉም ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናግረዋል። አንዳንድ ዓለም አቀፍ ታዛቢዎች ያልተገኙትም በበጀት ችግር ምክንያት ነው ባይ ናቸው። የዘንድሮውን ምርጫ የሚታዘበው ብቸኛ የውጭ አካል የአፍሪካ ህብረት መሆኑ ይታወቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የጠቅላይ ሚኒስትሩን መግለጫ ተከትሎም ተቃዋሚው ፓርቲዎች በየበኩላቸው በሰጡት አስተያየት የአቶ ኃይለማርያምን መግለጫ ተችተዋል። የመድረኩ ሊቀመንበር ፕሮፌሰር በየነ ጴጥሮስ በጣም አመሰግናለሁ ስለ ጊዜዎት፣ ፕሮፌሰር በየነ ጴጥሮስ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ሊቀመንበር። ዛሬ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በፓርላማ ባደረጉት ገለጻ አንዳንድ የተቃዋሚ መሪዎች ህዝቡን ወዳልሆነ አቅጣጫ ሊመራ በሚችል መልኩ ቅስቀሳ ያደርጋሉ ሲሉ አስተያየት ሰጥተዋል። ምንድን ነው የእናንተ ምላሽ በዚህ ላይ ፕሮፌሰር? እንግዲህ ኢህአዴግ እኛ ወደ ህዝቡ ቀርበን በዚህ በዚህ ነጥብ ያደግ የምንሻል ምረቱን እንደምንል በይፋ የሚቀሰቅስ ድርጅት አይደለም። አደባባይ ስብሰባም ስጥራም አይተን አናውቅም። የአዳራሽም ያው ድርጅታዊ ስብሰባ ካልሆነ በነጻ ማንም ገብቶ ተሳታፊ የሚሆኑበትንም ነው መስመራቸውን እና አቋማቸውን የማሳወቅ ስራ ሲሰሩ አናይም። ስራዋቸው በሙሉ ድርጅታዊ ነው። ቤት ለቤት እያንኳኩ ካድሬዎች እዚህ ስብሰባ ውጡ፣ እዚህ የተገናኙ የምለው አይነት ስራ ማለት ነው። ስለዚህ እኛ የምንለው የዛ አይነት መንፈስ አግኝተውት ከሆነ በየደረስንበት እኔ እንግዲህ ከሀያ ቀን በላይ በህዝብ ውስጥ ከቀበሌ ድረስ በመውረድ ስንቀሳቀስ ቆይቼ አሁን ወደ አዲስ አበባ እየተመለስኩ መንገድ ላይ ነኝ እና በየደረስንበት ሁሉ ህዝቡ ያደገ የሀያ አራት አመት ስልጣን ላይ ቆይቶ ካል የገባውን ለት ልማት አመጣለው የምስኪኑን አርሶ አደር ህይወት ለውጥ አለው ወደ ተርፈ ለስራ አጡ ስራ ስላለው የምለውን እና ሌሎ ሌሎችንም ሁሉ ብንጠብቅ ብንጠብቅ ብሎ ቃሉን አልጠበቀ ህዝቡ ተስፋ ያደረገውንም አደራ የበላ ቡድን እንደመሆኑ ከስልጣን ይወገድ ነው የምልመል ነው እየደረሰን ያለው የዚህ አይነት ውሳኔ እያሳለፈ ህዝብ በነቂስ እየወጣ ማለት ነው። የህዝብ ጎርፍ ውስጥ ነው ለመንቀሳቀስ ስንሞክር የቆየ ነው። መኪና መንዳት አይቻልም፣ በእግርም መሄድ አልቻልም። እና የዚህ አይነት ሁኔታ የወጣ ህዝብ ከምናገረው ሌላ እንግዲህ ምን እንድንሰማ ምን እንድናዳምጥ ነው የሚፈልጉት? እና በአብዛኛው ሁሉም ቦታ ማለት ይቻላል እኔ በደረስኩበት ኢህአደግ ነጻና ፍትሐዊ ታማኒ ምርጫ ቢኖር እንደሚሸነፍ እንደው ከዘጠና አምስት በላይ ከመቶ እርግጠኛው ኜ ነው የተመለስኩት እና ከዚህ ከህዝብ ስሜት መንፈስ በመነሳት ነው ኢህአደግ ነው መሸነፉ በፍትሐዊ ግልጽ፣ ነጻ ምርጫ በጣም ግልጽ ሆኖልናል የሚል አቋም መያዝ ይቻል ነው። እዚህ ላይ ፕሮፌሰር ለምሳሌ ጠቅላይ ሚኒስትሩ በኢትዮጵያ ህዝብ ባስተላለፉት መልእክት በአንተ ውሳኔ አንተ በምትሰጠው ውሳኔ ልንገዛ ዝግጁ ነን የሚል መልእክት አስተላልፈዋል። ውጤቱን እንቀበላለን፣ አንተ የምትሰጠውን እንደማለት ነው። በእናንተ በኩል ውጤቱ ምንም ይሁን ምንም ለመቀበል ዝግጁ ናችሁ? እንዴት ያዩታል? የጠቅላይ ሚኒስትሩ ስ አስተያየት የጠቅላይ ሚኒስትሩ በአባል ቅንነት የጎደለው ነው። የሚሰራውን ስንት ሸፍጥ እየደረስን ህዝቡ እያጋለጣቸው ነው። ስለዚህ ህዝቡ እንዲወስን መቼ የፈቀዱና ነው የዜና አይነት እንደ ስቴትስማን የሚያሰኝ አይነት ንግግር የምናገሩት እኔ የሞራል ብቃቱ የላቸውም። እኝም ሰው እየሆኑ ሌሎቹ፣ ምክንያቱም ስለ ህዝቡ የሚያወራው ስለ ኢህአዴግ ሸፍጥ ነው፣ ስለ ኮሮጆ ስርቆት ነው፣ አንድ ለአምስት አደራጅቶ ኢህአዴግን ለማስመረጥ ስለሚደረገው ዝግጅት ነው። እና ነገሩ በሙሉ ሸርት ነው። እና እንደዚህ አይነት ጠቅላይ ሚኒስተር እንበል ሌላ እንዲህ በእውነቱ ምግባረ ብልሹ የሆነ ስራ እየሰሩ ተመልሶ ደግሞ እንዲያው ትልቅ የሀገር መሪ ስቴትስማን ዲሞክራሲ ነው የሚያምኑ ሰው እያደረጉ ራሳቸውን የሚያቀርቡ ሰዎች የምታፈርባቸው ናቸው። እና በእኚህ ሰውዬም ሆነ በሌሎቹ ጋር ቢሆን በእውነቱ ራሴን በጣም እንዳዋረድኩ ነው የሚቆጥረው እና ይሄ ቅንነት የጎደለው ይሄ ፕሮፓጋንዳ የኮሚኒስት ፕሮፓጋንዳ ንግግር ነው። ፕሮፌሰር በየነ ጴጥሮስ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር፣ እንግዲህ በእናንተ በኩል በፓርቲያችሁና በእርስዎ በግሎ ያለውትን አስተያየት አካፍለውናል። በጣም አመሰግናለሁ። ስለ ጊዜ በአሜሪካ ድምፅ ሬዲዮ አድማጮች። እሺ አመሰግናለሁ። በወለጋ በኢሉ አባቦር እና በጅማ የተለያዩ አካባቢዎች የምርጫ ዘመቻ ሲያካሄድ የነበረ የፌዴራላዊ ዲሞክራሲያዊ መድረክ ቡድን ትናንትናና ከትናንት በስቲያ በአካባቢው የጸጥታ ኃላፊዎችና የገዢው ፓርቲ ደጋፊዎች ባሏቸው ሰዎች ተከታታይ ጥቃቶች እንደተፈጸሙበት የቡድኑ መሪ የሆኑት አቶ በቀለ ገርባ ለቪኦኤ ገልጠዋል። ሁኔታውን እያጣሩ መሆናቸውን የኦሮሚያ ምርጫ ቦርድ ሊቀመንበር አምባሳደር ዲሳሳ ድሪብሳ ገልጠዋል። አቶ በቀለንና አምባሳደር ዲሳሳን የኦሮምኛ ዝግጅት ክፍላችን ባልደረባ ናሞ ዳንዲ አነጋግሯቸዋል። ዘገባውን ሰለሞን አባተ እንደሚከተለው አዘጋጅቶታል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ምክትል ሊቀመንበር አቶ በቀለ ገርባ የሚመሩት ቡድን የፓርቲያቸውን የምረጡኝ ቅስቀሳ ለማካሄድ በወዲያኛው ቅዳሜ ተንቀሳቅሶ በነቀምት፣ በጊምቢ፣ በደምቢ ዶሎ ቅስቀሳዎችን ማድረጉን ገልጸዋል። በሦስቱም ስብሰባዎች ላይ ብዙ ቁጥር ያለው ሰው እንደተገኘና በተለይ ወጣቶች በከፍተኛ ፍላጎት ስብሰባውን መካፈላቸውን፣ ድጋፋቸውንም እንደሰጧቸው ተናግረዋል። አቶ በቀለም ጉደር ላይም ከፓርቲው መሪ ከዶክተር መረራ ጉዲና ጋር ሆነው በተመሳሳይ ሁኔታ ስኬታማ ውይይት ማካሄዳቸውንና ወደ ነቀምት ተመልሰው አርጆ ላይ ስብሰባ ማድረጋቸውን አመልክተው ስብሰባው ከተጠናቀቀ በኋላ ጥቂት ወጣቶችን በማሰር የአካባቢው ባለስልጣናት ለማስፈራራት ሙከራ ማድረጋቸውን ጠቁመዋል። በስራቸው ወቅት ከአርጆ በስተቀር ብዙም ጫና እንዳልተደረገባቸው የተናገሩት አቶ በቀለ ከትናንት በስቲያ የገጠማቸውን ግን የሚያስገርም ብለውታል። ህዝቡ በጣም ከፍተኛ የሆነ ድጋፍ ሰጠን። እኛ የምንናገረውን ለመናገርም በጣም ከፍተኛ ጉጉትና ፍላጎት ነበረው። በዛ መሰረት አንዳንድ መፈክሮችን እያሰማ፣ እየጨፈረ፣ እየዘፈነ ፓርቲያችንን እየደገፈ ለእኛ ድጋፉን መስጠት በሚጀምርበት ጊዜ ገዢው ፓርቲ በጣም ተደናገጠ። ከመደናገጡ የተነሳ ደግሞ በጣም ተበሳጨ። ስለዚህ አንዳንድ እርምጃዎችን ለመውሰድ ተገደደ። ከእነዚህ እርምጃዎች አንዱ የደረሰብን ድብደባ ነው። ድብደባው የተከናወነው እንዴት ነው? በመጀመሪያ የተከለከሉ መንገዶች ተብለው መጀመሪያ እንዳናልፍባቸው ተከልክለው የነበሩ መንገዶች እዛ አካባቢ ስንደርስ አሁን መንገዱ ተለቋል እና ግቡ ተባል ከዛ ወደ መንገዱ ገባን። ህዝቡን ቀሰቀስን። ተመልሰን ስንመጣ ግን በዚህ መንገድ ለምን አለፋችሁ? ሁከት ለመፍጠር ነው፣ ሽብር ለመፍጠር ነው በዚህ በኩል የመጣችሁት፣ ስለዚህ ከመኪናው ውረዱ የሚል ነገር መጣ። ሹፌራችን ከመኪና እንዲወርድ ተደረገ። እሱን አዞ መኪናውን ይዞ የመጣ ሌላ ልጅ ነበረ፣ እሱም ተደበደበ። ይሄ ሁሉ ሲሆን እኔ መኪና ውስጥ ነበርኩኝ፣ ከመኪናም አልወረድኩም ነበረ የነበረውን ሁኔታ ለመቅረጽ ሙከራ አድርጌ ነበረ በሞባይል ነገር ግን ሞባይል ከኪሴ ሳወጣ ያየ አንድ ፖሊስ መጥቶ እንዳልቀርጽ ሲከለክለኝ የተውኩት። ነገር ግን ሞባይሉን ተጌ ነጠቀ፣ እኔንም በጥፊ መታኝ። ከዛ በኋላ ጎትተው ሶስት አራት ሆነው ወደ ፖሊስ ጣቢያ ወሰዱን። አንድ የሲቪል ልብስ የለበሰ ሬዲዮ መገናኛ የያዘ ሰው መታኝ። ጫማዬን ካስወለቀኝ በኋላ እግሬን መጥቶ ወይም ረግጦ ሊጥለኝ ሞከረ። ከፍተኛ የሆነ መንገላታትና ድብደባ ነው የደረሰብን። የተፈለከተ ሰው አለ። ብዙ ዱላ ድብደባ የደረሰበት አለ። ከቀኑ ስድስት ሰዓት እስከ አስር ሰዓት ታስረው መቆየታቸውን የጠቆሙት አቶ በቀለ ገርባ ትናንት፣ ረቡዕ ጅማ ከተማ ላይ ሊያደርጉ አቅደው የነበረውን ስብሰባ ጠቅላይ ሚኒስትሩ የሚገኙበት ስብሰባ እንደሚካሄድ በገዢው ፓርቲ ሰዎች ስለተናገራቸው በምትኩ ወደ አጋሮ ተጉዘው እዚያው ሲቀሰቅሱ ውለው ጠቅላይ ሚኒስትሩ ይገኙበታል የተባ ባለው ስብሰባ እንዳለቀ ጅማ ላይ ለመቀስቀስ መሞከራቸውን ተናግረዋል። ስብሰባውን ከቀኑ ስምንት ሰዓት አንስቶ እስከ አስር ሰዓት አካባቢ አካሂደው በሰላም ከተጠናቀቀ በኋላ ወጥተው ወደ አዲስ አበባ እየተመለሱ ሳሉ ስማቸውን በዝርዝር የሚያውቋቸው የፌዴራል ፖሊስ እና የአካባቢው ባለስልጣናት መንገድ ዘግተውባቸው እንዳስቆሟቸው በቅርቡ ከእስር የተፈቱት የኦፌኮ መሪ አቶ በቀለ ገርባ ገልጸዋል። ናው ከኋላችን መጥቶ አለፈንና ዘጋብን። መንገድ ተዘግቶ ወደ ጫካ ውስጥ እንድንገባ አስገደዱን። ሹፌሩም ፈራ። ስለዚህ ምንም አማራጭ ስላልነበረ ወደ ጫካ ውስጥ ገባን። ጫካ ውስጥ ገብተን መኪናውን አቆምን። ከዛ በኋላ ውረዱ ተባልን። እነሱን አስወርደው ቁጭ እንዲሉ አዘዟቸው። በታዘዙ ውስጥ መሰረት እነሱም ቁጭ አሉ። ከዛ በኋላ እንግዲህ ፍተሻው ቀጠለ። ወረቀት የተባለ ነገር በኪሳችን የያዝነው ነገር አንዳንድ መረጃዎች፣ የታዛቢዎች ስም ዝርዝርና አድራሻ፣ አንዳንድ አስፈላጊ የሆኑ ሰነዶች ከምርጫው ጋር የተያያዙና በግልም የያዝናቸው አንዳንድ ሰነዶች በሙሉ ሳይቀሩ እኔም ከእስራት የተፈታሁበት ወረቀት ጭምር ማለት ነው። አንዳች ወረቀት የተባለ ነገር ሳይቀር በሙሉ በጣት ሰው ጣሉ እዛው እንግዲህ ይህ ብቻ ሳይሆን መጽሐፍትም ይዘን ነበረ። አጋጣሚ እነዚህ መጽሐፍቶችም ወሰዱ። እኔ ሲዲዎችም አንድ ሲዲ ነበረኝ የመዝሙር ሲዲ መንፈሳዊ ነበረ። እሱም ተወስዷል። አስገራሚው ነገር ወረቀቶቹ ብቻ ሳይሆኑ ማይክራፎናችንን እንዳይሰራ ለማድረግ ሽቦውን በጣጠሱት። መኪና ላይ የለጠፍነውን የራሳችንን አርማ፣ የድርጅታችንን አርማ እሱንም በጫጭቀው ጣሉ። መጨረሻ ላይ ዓይኔ ላይ ያለውን መነጽር የማንበቢያ መነጽርን ከአይኔ ላይ አንስቶ የአንደኛው ወንድማችን አይን እያየ አደቀቀው። ከዛ ፊቴ ላይ ወረወረ። ይህ ሁሉ ተደርጎ እኔ አንዳች ነገር መናገር አልፈለግኩም። ስለዚህ አንተን ነበረ ማለት መናገሬም ትንሽ አበሳጭቶታል። አንተን ነበረ መግረፍ አለ፣ አንተን ነበረ መግረፍ የሚል ነገር ተናገረ። እንደዛም ሆኖ ምንም ነገር አልተናገርኩም። ከዛ አድርጎ የተባለውን ለማድረግ ተገደድን። ካደረግን በኋላ የሚፈልጉትን ከወሰዱ በኋላ ሂዱ አሉን። ስለተፈጠረው ሁኔታ ለመጠየቅ ባልደረባ የነሞ ዳንዲ ወደ ኦሮሚያ የምርጫ ቦርድ ሊቀመንበር አምባሳደር ዲሳሳ ድሪብሳ ስልክ ደውሎ ነበር። ከትናንት በስቲያ ስለተፈጠረው ሁኔታ ይናገራሉ። አምባሳደር ዲሳሳ፣ ይህንን ሰምቻለሁ። ስሞታው በስልክም ከመድረክ ፓርቲ ደርሶኛል ሁኔታው ደረሰ እንደተባለ በኢሉ አባቦር የምርጫ ቦርድ አስተባባሪ ያለውን ችግር አጣርቶ እንዲያሳውቀን አሳስባለሁ። እነርሱ እንዳሉት ችግር ደርሶባቸዋል። ይጓዙበት የነበረ መኪና ተሰብሯል። ድብደባና ዝርፊያ ደርሶብናል ያሉት እውነት አይደለም ማለት አይቻልም። ጥቃቱ የተፈጸመው በአካባቢው የጥበቃ ሰዎች ሳይሆን በፌዴራል ኃይል መሆኑን ጠቁመው የትኛውም አካል በደል ቢፈጽም ግን ጉዳዩ ተጣርቶ ሕግ ፊት መቅረብ አለበት ብለዋል። አቶ በቀለ ገርባ ትናንት መንገድ ላይ ተፈጸመብን ያሉት ጥቃት አቤቱታ ገና እንዳልተነገራቸው አምባሳደር ዲሳሳ አመልክተዋል። ተፈጸሙ በተባሉት ጥቃቶች ላይ አቶ በቀለ ገርባ የሰጧቸውን ሙሉ ማብራሪያዎች በዌብሳይታችን ላይ ያገኛሉ። ወደ ቀጣዩ ዘገባ እናልፋለን። በምርጫ ዘመቻዊ መጨረሻ ቀን ለህዝቡ ወይም ዝታትተን ለማለፍ እየሰራ ነው ሲሉ የሰማዊ ፓርቲ የምርጫ ዘመቻ አስተባባሪ ተናገሩ። የህዝቡ ምላሽም አስደሳች እንደነበረን የገለጡት ቅስቀሳውን ሲከታተሉ የነብሩ አንዳንድ ሰዎችም ልዩ ልዩ አስተያየቶችን ሰጥተዋል። መለስካቸው አመሀ ዝርዝሩን ከአዲስ አበባ እንዲህ ያጠናቅሮታል። በ207 የኢትዮጵያ ጠቅላላ ምርጫ ፓርቲዎች የሚያደርጉትን የምርጫ ቅስቀሳ ዛሬ አጠናቀዋል። አያሌ ተወዳዳሪ ፓርቲዎች የሕዝብ ጆሮ ሊማርኩ ይችላሉ ያሏቸውን አጫጭር መልእክቶች በመፈክር መልክ በጉልህ በመጻፍና በሰሌዳ ላይ በመስቀል ለኃላፊ አግዳሚው ሲያስነብቡ ሰንብተዋል። አንዳንዶቹም ከዚህ አልፈው በመኪና ላይ ድምፅ ማጉያ በመስቀል መልእክቶቻቸውን ከፍ ባለ ድምፅ በዋና ዋና ጎዳናዎች በመዘዋወር ሲያሰሙ ቆይተዋል። ከምርጫ መልእክቶቹ ጋር ደግሞ ደጋፊ ሙዚቃም አለ። ሰማያዊ ፓርቲም ዛሬ በመጨረሻዊ ቅስቀሳ ዕለት ያደረገው እንቅስቃሴ ይህን ይመስል ነበር። የሰማያዊ ፓርቲን የምርጫ አስተባባሪና የፓርቲውን ምክትል ሊቀመንበር አቶ ስለሺ ፈይሳን በቅስቀሳው ላይ አግኝቻቸው የዕለቱን የቅስቀሳ ሁኔታ ጠይቄያቸዋለሁ። እንግዲህ የዛሬው እንደሚታወቀው ዛሬ የምርጫ ቅስቀሳው የሚዘጋበት ዕለት እንደመሆኑ መጠን ከፍ ባለ ሁኔታ ሕዝብ ውስጥ ትውስታ ፈጥረን ማለፍ እንፈልጋለን። እስከውድ እና ከፍ ባለ ደረጃ ነው የወጣ ነው። ሁሉም ስምንቱን አይሱዞዎች መኪና ተከራይተን ድምፅ መሳሪያዎችን ገጥመን ሀገራዊ ዜማዎችን እያሰማን እንዲሁም ደግሞ የፓርቲውን የምርጫ መልእክቶች እያሰማን እየተንቀሳቀስን ነው የምርጫ ማኒፌስቶ መግለጫ የሚባለውን ሰነድና ሌላም አጫጭር ወረቀቶችን ፍላየሮችን እየበተንን ነው። በከፍተኛ ሁኔታ የህዝቡ ምላሽ ጥሩ ነው። የትላንትናዎችና ትላንት ወዲያ ነበሩት ነበሩ የተጀመረው ከትላንት ወዲያ ነው። ትላንትም ሰርተናል። ከትላንት ወዲያ ልክ በዚሁ በዛሬው አይነት ነው። ሁሉንም መኪና በአንድ አካባቢ እያዞርን በከፍተኛ ደረጃ ቅስቀሳ ያደረግ ነው። ዋና ዋና የሚባሉትን የአዲስ አበባ ሄሪያዎች በሙሉ ሸፍንናል። የህዝቡ ምላሽ ይቀድም እንዳልኩት በጣም ጥሩ ነው። ትላንትና የመሀሉን ግን ለሁለት የምርጫ ክልሎች አንድ መኪና ለሁለት የምርጫ ክልሎች አንድ መኪና እያደረግን ምክንያቱም አስራ ሰባት የምርጫ ክልሎች ነው በአዲስ አበባ የምንወዳደረው እነዛ ኤሪያዎች ላይ ደግሞ የበለጠ ቅስቀሳ ለማድረግ ሞክረናል። እጩዎቹ መኪናውን እየመሩ መልእክታቸውን ማስተላለፍ ችሏል። በየመንደሩ እየገቡ ቀስቅሰዋል። በጣም ጥሩ ነበር። ሰ የሰማያዊ ፓርቲ ቅስቀሳ ካለፈባቸው የአዲስ አበባ ጎዳናዎች አንዱ መሀል ካዛንችስን አቋርጦ ወደ ዳግማዊ ምኒልክ ጎዳና የሚቀላቀለው ነው። ቅስቀሳው መሀል ካዛንችስ ለደቂቃዎች እንደቆመ ከመንገድ ዳር ተኮልኩሎ ከሚመለከተው ሰው መካከል አንዱን ወጣት ጥያቄ አቀረብኩለት። የወንድሜ ስም አንልበል። ለጊዜው እንኳን ስሜ ነ የሰማያዊ ደጋፊ ነን። ኦፍኮርስ የሰማያዊ ፓርቲ ደጋፊ ነኝ። ለምን ምደግፋቸው? አንደኛ ወጣቶች ናቸው። ሁለተኛ ይዘዋቸው የሚመጡት አማራጮች ሁሉ ትንሽ ለጊዜው ፕሮግራማቸው ምናምን ጥሩ መስሎ ስለታየ ነው። ሁለተኛ ደግሞ ወጣት እንደመሆነ የመጠን ለውጥ አስፈላጊ ነው ብዬም አምናለሁኝ። እየተለየ ለውጥ ያመጣሉ የሚል እምነት አለ ማለት ነው አለኝ። ምን አይነት ለምሳሌ? ለምሳሌ ሀሳብን በነጻነት የመግለጽ መብት፣ ራስን የመግለጽ መብት፣ የተለያዩ ጥያቄዎች አሉ። እነሱ ይዘው የመጡት አጀንዳዎች ራስን መጀመሪያ ነጻ የማውጣት የሚል ነገር ስለሆነ ማንም ሰው ደግሞ መጀመሪያ ራሱ ነጻ ሲያወጣ ሌላ ነገ ነገሮች የሚታሰቡ ስላልሆነ ይህንን መንፈስ ይዘው ስለመጡ ይሄ መንፈስ ለእኔ ትንሽ መስሎኛል። የሰማያዊ ፓርቲ ቀስቃሾች ከመል ካዛንችስ ወደ ምዕራብ አቅጣጫ ተንቀሳቅሰው ዳግማዊ ምኒልክ መንገድን እንደጀመሩ ወደ ቀኝ ታጥፈው ወደ አራት ኪሎ አቀኑ። ከዚያ በኋላ ያገኟቸው ቀበና ላይ ነበር። ሳሚ ይባላል። የምርጫ ቅስቀሳ ሰማያዊ ፓርቲ ዚያ አካባቢ እያደረገ ነው ሰፈር እኔ አይደለሁም። ለስራ ምትችል ነው ነው ምን ከሌሎች ያው አሪፍ ነው። የትኛው እስከ ዛሬ ድረስ ብዙም ያው ክርክር ነው የምሰማው። ምን ይመስላል ጠቅላላ የዚህ ኑሮ? ምርጫ ባንተ አስተያየት ምን ሆነ? ያው ክርክሩ ፍታዊ የሆነ ክርክር ነው የሚከራከሩት ሁሉም እኩልነት ነው። ያው ደቂቃ ምናምን ቢጨመርላቸው አሪፍ ነው። አልፏል። ያለፈው ነገር እናያለ ነው ውጤት። ወንድም ያንተስ ስም ማን ነው? ስሜ ኤርሚያስ ምትኩ ይባላል። ሰማያዊ ፓርቲ ደጋፊ ነኝ። ለምን ነው የምደግፈው ሰማያዊ ፓርቲ? ሰማያዊ ፓርቲ ለውጥ ያመጣል ብዬ ስለምገምት። ገምት በምን ምክንያት ነው ለውጥ የሚያመጣው ከሆነ እንዴት? ምን አይተነው ነው ከነሱ ለውጥ የሚያመጡ ይችላሉ ብለምት ነው ብዙም በደጋፊ ብዛትም ስናየው የተለየ ደጋፊ አለው። ቅስቀሳው ራሱ ወን ያለው ቅስቀሳ ነው። ህዝቡ ላይ ተቀባይነት አለው። ህዝቡም ያመን ይመስለኛል። እኔም እንደኔ ነው ዘንድሮ በተደረገው ውይይት ወይም ክርክር ላይ ያየው ልዩ ነገር ምንድን ነው አንደኛ አመርቂ መልስ አልተገኘም ያው የግጭት መልስ ነው ያለው ከሱ ከሱ አንጻር ይሄ ይነግራል ያለውን ነገር እውነታውን ገጽታውን ያሳያል ይሄኛውስ የምታይ አሁን ጥሩ ነው ቅስቀሳው ቅስቀሳው እንግዲህ እውነት እያለው እሸት አይወራም ልዩነት አለው በጣም የማይማኑ ልዩነት፣ ሰማያዊ ፓርቲ ልዩነት አለ። በጣም በጣም ልዩነት አለ። በጣም ስም አካባቢ ሰማያዊ ፓርቲ እንቅስቃሴ በአንተ እይታ ምን ይመስላል? መልካም፣ ጥሩ ነው ብዬ ነው የማስበው። ሰማያዊ ፓርቲ በአባልነት ደረጃ የለውም ነገር ግን ፖሊሲያቸውን እደግፈዋለሁ። ለምን ነው ፖሊሲያቸውን ምደግፈው? ፖሊሲያቸውን ምደግፈው ለውጥ ለውጥ ስለምፈልግ። ምን ለውጥ ትፈልጋለህ? ማለት አገሪቷን በተሻለ ደረጃ ሊያስቀጥላት የሚችል ለውጥ ስለምፈልግ፣ በቃ ወጣት ነኝ። እስካሁን ድረስ ሶስት ምርጫዎች ተሳትፎ ያለው ምንም አይነት ለውጦች የሉም። የምንሰማቸው ነገሮች እያየናቸው ናቸው አይደሉም? ወጣቱን ስራ አጥ ነው። ብዙ ነገሮች አሉ ና ለውጥ በቃ ለውጥ ምንም ምንም ለውጥ እፈልጋለሁ። ሰማያዊ ፓርቲ ለውጥ ሊያመጣ ይችላል የሚል እምነት ነው ያለ አሁን እርግጠኛ መሆን አልችልም። ነገር ግን ለውጥ ይመጣል በቃ የአንድ መንግስት መለዋወጥ የተሻለ ነገር ይመጣል ብዬ አስባለሁ። አማሮቻቸውን ፖሊሶቻቸውን በተለያየ መድረክ በዚህ በጠባብ ሰዓታቸው ክርክር ላይ ሰምቻለሁ። ለውጥ ይመጣል ብዬ አስባለሁ። በጣም አመሰግናለሁ። አመሰግናለሁ። መለስካቸውን እናመሰግናለን። አድማጮች አሁን ልዩ የፕሮግራም ማሳሰቢያ አለን። አዲሱን እናስተዋውቅ። ቅዳሜና እሁድ ልዩ ፕሮግራም አለን። በተለይ እሁድ በተለይ እሁድ። ለነገሩ ልዩ ዝግጅቶቻችን ሳምንቱን የዘለቁ ናቸው። አብዛኞቹ ፕሮግራሞቻችን ሁሉንም ቀናት ምርጫ ላይ ያተኮሩ ናቸው። የፊታችን እሁድ ግን ዋናው ስራ የሚሰራበት ምናልባት ምርጫው የሚካሄድበት ድምጽ የሚሰጥበት ነውና ፕሮግራሞቻችን የተለየ ሰዓት ተጨምሮ ይመጣሉ። ተጨምሯል። እሁድ ግማሽ ሰዓት ተሰጥቶናል። ከጠዋቱ ሶስት ተኩል በኢትዮጵያ አቆጣጠር ግን ከሰዓት በኋላ ከ10 ሰዓት ጀምረን እስከ 10 ተኩልከ ጀ ተኩል ይቅርታ ከ10 ተኩል ጀምሮ እስከ 11 ግማሽ ሰዓቷን እንጨርስና እንደገና በተመደበው ሰዓት ከምሽቱ ሶስት ሰዓት ደግሞ አንዱ ሰዓት ይሄዳል ማለት ነው። እሁድ እንግዲህ ራዲዮ መጽሔት ቢሆንም ምርጫ ምርጫ የሚሸት ሬዲዮ መጽሔት በአጠቃላይ ስራዎቻችን ከእለቱ ጋር የሚስማሙ ይሆናሉ። አዲሱ እንደገለጸው ከ10 ሰዓት ተኩል በኢትዮጵያ ሰዓት አቆጣጠር እስከ 11 ሰዓት ድረስ በተለይ በተለያዩ የምርጫ ጣቢያዎች የተካሄዱ ሁኔታዎችን፣ ግምገማዎችን የገጠሙ ሁኔታዎችን ጨምሮ ዘጋቢዎቻችን በተለያዩ የኢትዮጵያ አካባቢ ተዘዋሮ ያገኟቸውን መረጃዎች ይበልጡን፣ ውይይቶች ምርጫ ነክ ዝግጅቶች ይኖሩናል። ታዲያ የአማርኛው ክፍል ብቻ ሳይሆን ኦሮምኛው ከ10 ተኩል እስከ 11 ሰዓት ትግርኛ ከ11 ሰዓት እስከ 11 ተኩል መኖራቸውን ግማሽ ግማሽ ሰዓት ለዚሁ ተብሎ የተመደበ ሰዓት እንዳላቸው የሁለቱን ቋንቋዎች ለሚያደምጡ አድማጮችም ቅዳሜና እሁድ ስላል ነበረ። ኦሮምኛና ትግርኛ ልክ ነው። እሁድ ግን ግማሽ ግማሽ ሰዓት አላቸውን፣ መሱም መልሰን እናስታውሳለን። አድማጮች፣ አሁን ወደ ቀጣዩ ፕሮግራማችን ነው የምንሻገረው። የኢትዮጵያ ዲሞክራሲያዊ ፓርቲ ኢዴፓ በባህር ዳር ጎጃም ስላካሄደው የምርጫ ዘመቻ እስክንድር ፍሬው ሊቀመንበሩን ዶክተር ጫኔ ከበደን አወያይቷል። እንሆ። በጣም አመሰግናለሁ ስለ ጊዜዎት ዶክተር ጫኔ ከበደ፣ የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ፕሬዚዳንት። እንግዲህ ለምርጫ ቀስቀሳ ከሚገኙበት ባህር ዳር ነው በስልክ እየተነጋገርን ያለ ነው። በዚያ ከተማ ኢዴፓን ወክለው እጩ ሆነው እንደቀረቡ ማውቃለሁ። ምን ይመስላል እዛ እያካሄዱ ያሉት ቅስቀሳ? ጠቅለል ያለ መረጃ ይስጡኝ እና ከዚያን ጀምር ከዚህን ጀምር። እስክንድር፣ አመሰግናለሁ። አሁን የምገኘው በባህር ዳር ከተማ ነው። እኔ የምወዳደረው በባህር ዳር ዙሪያ ወረዳ ጢስ አባይ ዘንዘልማ የምርጫ ክልል በሚባል ቦታ ላይ ነው። ስለዚህ አጠቃላይ ሁኔታውን በተመለከተ እኛ ፓርቲው ፕሮግራም አውጡ የቅስቀሳ ሰዓቶችን እቅድ መሰረት አዘጋጅቶ በዛ መሰረት በሁሉም የሀገሪቱ ክልሎች ውስጥ እንቅስቃሴ ካደረገ ሰነባብቷል፣ ቆይተዋል እና በተለይ በዚህ በባህር ዳር አካባቢ በሚደረገው እንቅስቃሴ ዙሪያ ላይ ቅስቀሳ አንዱ አካል የሆነው የፖስተር መለጠፍ፣ በራሪ ወረቀቶችን መበተን፣ የመኪና ላይ ቅስቀሳ ማድረግ፣ ባነሮችን መስቀልና በየሚፈለገው ቦታ ላይ ተገኝቶ ህብረተሰቡን ሰብስቦ የማነጋገር ስራ የመስራት ሂደት ነበር። ነገር ግን ህብረተሰቡን አግኝተን ለማነጋገር ብዙ ተጽዕኖዎች የተፈጠሩበት ሂደት ስለነበር ህዝቡን አግኝተን ለማነጋገር አልቻልንም። ነገር ግን በራሪ ወረቀቶችን በመኪና ቅስቀሳው ወቅት በአብዛኛው ህብረተሰቡ በፍላጎትና በፈቃዱ ተቀብሎን ለማንበብ ጥረት አድርጓል። ይህም የሚፈልገውን ፓርቲ በእውቀት ላይ በተመሰረተ ሂደት ለመምረጥ እድል እንደሚሰጠው ተስፋ እናደርጋለን በእኛ በኩል። ነገር ግን በዚህ በሁለት ሺህ ሰባት ዓመተ ምሕረት ምርጫ በጣም ብዙ ተግዳሮቶች ተፈጽመውብናል። ከዚህ ውስጥ ለመጥቀስ ያህል በተለይ በዚህ በሹብኘ በቀረብኩበት ምርጫ ክልል ፖስተሮችን እንዲለጥፉ የላኳቸው ሰዎችን አንገላተውብኛል፣ አባረውብኛል፣ አሳደውብኛል። በተለጠፈበትም ሌሊት በዘመቻ በሚመስል መንገድ ፖስተሮቹ በሙሉ እንዲቀደዱ ተደርገዋል። ባነሮችም ማን እንደወሰዳቸው አይታወቁም። ባነሮቹም እንደዚሁ ከእይታ የጠፉበት ሂደት ነው ያለው ወደ ህብረተሰቡም ገብቶ የፓርቲውን ፕሮግራም እና ዓላማ ለማስረዳት ሁለተኛ የተወካዮች ምክር ቤት የውክልና ምርጫ እስከሆነ ድረስ፣ ህብረተሰቡ የአካባቢውን የልማት መሰረት አድርጎ ህብረተሰቡን ለመቀስቀስ የሚደረጉ ዝግጅቶች እንዳይደረጉ የአካባቢ ሚሊሻዎችና የአካባቢ የጸጥታ ኃይሎች የሚባሉ እንደውም አሁን ምርጫውን አስመልክቶ የሆነ ቡድን የታጠቀ ቡድን በጠቅላላ በገበሬው ማህበራት ውስጥ በየቀበሌው የተሰማራበት ሂደት ነው ያለው። ስለዚህ እኛም ፈልጎ ወደ እኛ የሚመጣ አካል በሙሉ እየተሸማቀቀና በእውነት በብዙ መልኩ ደፍሮ የመጣውንም ቢሆን የመደብደብና የማሰቃየት እንደዚሁ አግተውት የመዋል ሂደቶች በስፋት ታይተዋል። ይሄ አጠቃላይ የቅስቀሳ ሂደታችንን በሙሉ ያደናቀፈውና ህብረተሰቡ በእውቀት ላይ የተመሰረተ ምርጫ እንዲያደርግ በህግ ላይ የሰፈሩ የአፈጻጸም ስርዓቶች በሙሉ ኢ ፍትሐዊና ኢ ህገ መንግስታዊ በሆኑ ኢሰብአዊ የሆኑ ድርጊቶች የተፈጸሙበት ሂደት በአሁኑ እስካአሁኑ ሰዓት የተደረገበት ሂደት ነው ያለው። የተለያዩ ነጥቦችን አንስተዋል። እርግጥ የአማራ ክልላዊ መንግስት ደግሞ የሚሰጠውን ምላሽ እንጠብቃለን። እርስዎ ባነሷቸው ወቀሳዎች ላይ በተለይ ነገር ግን ኢዴፓ በሀገር አቀፍ ደረጃ የተመሰረተው አገር አቀፉ የፖለቲካ ፓርቲዎች ምክር ቤት አባል መሆኑ ይታወቃል። ገዢውን ፓርቲ ኢህአዴግን ጨምሮ የተለያዩ ፓርቲዎች አባል የሆኑበት ምክር ቤት ማለት ነው። እንዲህ አይነት ቅሬታዎቻችሁን በዛ ምክር ቤት በኩል ለመፍታት የቻላችሁበት እድል የለም ወይ? ጥሩ ጥያቄ ነው እስክንድር። በእውነት ሀገር አቀፍ የፖለቲካ ፓርቲዎች የጋራ ምክር ቤት አባል መሆናችን የሚታወቅ ነው። ይህንን የጋራ ምክር ቤት በጥሩ ሁኔታ እንደ አንድ ዲሞክራቲክ ኢንስቲትዩሽን እንዲያድግ ከፍተኛ ጥረት እያደረግን ያለን የምንገኝ ፓርቲ ነን። በዚህም ምክንያት በውይይት ምንፈታቸው በርካታ ጉዳዮች ነበሩ። ከአሁን በፊት አሁንም በምርጫው ሂደት ወቅት የተከሰቱ የተለያዩ ችግሮች ነበሩ። በዚህ በተቋሚ ፖለቲካ ፓርቲዎች በኩል የቀረቡ አቤቱታዎች በአንድ ወቅት በአጀንዳነት ተይዘው አጣሪ ኮሚቴም እንዲወጣ ተደርጎ በደቡብ ወሎ አካባቢና በወላይታና በደቡብ አካባቢ የተፈጸሙ ስህተቶችን እንዲያጣራ የሆነ አካል ተልኳል። በእርግጠኝነት የእኛም የፓርቲው አመራሮች አብረው ወጠው ጉዳዩን አይተው ለመመለስ ጥረት አድርገዋል። የጋራ ምክር ቤቱ አሁንም እነዚህን ጉዳዮች ለማየት ጥረት አድርጓል። ነገር ግን አሁንም በተደበሰበሰው ሁኔታ ወደ ተግባር የተቀየረ ሂደት ግን አላየንም። በእኛ በኩል ዶክተር ጫኔ ኢዴፓ እንግዲህ በተለያዩ ሂደቶች ውስጥ ያለፈ ፓርቲ ነው። የዘጠና ሰባቱን ቅንጅት ከመሰረቱት አራት ፓርቲዎች ውስጥ አንዱ ነበር በተለያዩ ፕሬዚዳንቶችም ተመርቷል ፓርቲው ፕሬዚዳንቶችን በምርጫ እንደሚቀያይር ይታወቃል። በዶክተር ኢንጂነር አድማሱ ገበየው ይመራ ነበር በአቶ ልደቱ አያሌ ይመራ ነበር በአቶ ሞሼ ሰሙ አሁን ደግሞ በርሶ እየተመራ ነው ነገር ግን ፓርቲው አሁን በፊት ከዚህ በነበረበት ጥንካሬ ላይ ይገኛል ማለት ይቻላል ወይ? ትክክል በትክክል ነው። በፊት ከምርጫ ዘጠና ሰባት በፊት በነበረው አቅሙ ላይ ነው አሁን ፓርቲው የሚገኘው። በጥሩ ሁኔታ በሁሉም የሀገሪቱ ክልሎች ላይ ያሉንን ጠንካራ የጽህፈት ቤት አመራሮች እና አስፈጻሚዎች፣ አስተባባሪዎች እነሱ እንዳሉ ጠንካራ ሆነው እንዲሰሩ አድርገናል። በቻፕተር እና በሴል ደረጃ የሚያደራጅ ናቸው። በየወረዳ ያሉ ሰዎችም በጥንካሬ እየሄዱበትና በርካታ አባላቶች ያፈሩበት ሂደት ነው ያለው። ስለዚህ ሶማሌና ከጋምቤላ ክልል በስተቀር በሁሉም የሀገሪቱ ክልሎች ውስጥ እጩዎች ያቀረብንበት ሂደት ነው ያለው። ስለዚህ ይህ ጥንካሬያችንን የሚያጎለበት ዶክተር ቻሌ በእርግጠኝነት አሁን በምርጫ ቦርድ መረጃ መሰረት መቶ ሰባ ሶስት ለህዝብ ተወካዮች ምክር ቤት አካባቢ መሆኑን መረጃዎቹ በቅርብ ያገኘን መሆኑን አረጋግጠናል። ስለዚህ ከመድረክ በመቀጠል መድረክ ሁለት መቶ ሰባ ማቅረቡን ነው እንግዲህ ምርጫ ቦርድ የሚገልጸው መቶ ሰባ ሶስት የእናንተ ከተቃዋሚዎች ውስጥ ማለት ነው ሁለተኛ ነው ማለት ነው በቁጥር ከዚህ ላይ ዶክተር ጫንዴ ሌላ ጥያቄ ላንሳ ይህ የዘንድሮ ምርጫ ማንም ሊያሸንፈው የሚችለው ነው ወይስ የሚያሸንፈውም የሚያሸንፈውን ወይም የሚያሸንፉትን ፓርቲ መገመት ይቻላል አጠቃላይ ካለው እንቅስቃሴ እስከ ገዢው ፓርቲ በስተቀር ሌላው ያሸንፋል የሚል ግምት የለኝም በእኔ በኩል ምክንያቱም የሚ ማለት ነው፣ ያብራሩልኝ። ከገዢ ፓርቲ በስተቀር ሌላ ያሸንፋል የሚል ግምት የለኝም ሲሉ ቅድመ ምርጫ ግምገማችን የሚያሳየው አጠቃላይ አባላቶቻችን እጩዎቻችንን ከየቦታው እንዲወጡ የተገደዱበት ሁኔታ አለ። ራሳቸውን ከምርጫ እንዲያገሉ የተደረጉበት ሂደት አለ። የእጩ ታዛቢዎች እንዳይታዘቡ ለማድረግ ብዙ ጥረት የተደረገበት ሂደት አለ። ሌሎችን በመሸማቀቅ ላይ ያሉበት ሂደት ነው ያለ። ስለዚህ ምርጫው የተሟላ ይሆናል የሚል ግምት የለንም እኛ አሁን በስጋት ላይ ያለ ነው። እንግዲህ ገዢው ፓርቲ ኢህአዴግ፣ ዶክተር ጫኔ እርስዎ እና ፓርቲ ወጥ ከሚሉት የተለየ አቋም አለው። ሰሞኑን የኢህአዴግ የስራ አስፈጻሚ ኮሚቴ ባወጣው መግለጫም የእስካሁኑ የምርጫ ሂደት ፍትሐዊ ዲሞክራሲያዊና ሰላማዊ ነው ብሏል። ዶክተር ጫኔ ከበደ የኢትዮጵያውያን ዲሞክራሲያዊ ፓርቲ የዴፓ ፕሬዚዳንት፣ በጣም አመሰግናለሁ ስለ ጊዜዎት። በአሜሪካ ድምፅ ሬዲዮ አድማጮች ስም እኔም አመሰግናለሁ እስክንድር፣ እግዜር ይስጥልኝ። የኢትዮጵያዊ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በምርጫ መወዳደር ሳያስፈልጋቸው የቀደሙት ጠቅላይ ሚኒስትር መለስ ዜናዊ ከዚህ ዓለም በሞት ሲለዩ ተተክተው ነው በትረስልጣኑ ነው የያዙት። ማርታ ቫንደር ወልፍ ለቪኦኤ ከአዲስ አበባ ባስተላለፈችው ዘገባ ኃይለማርያም ምን አይነት መሪ ናቸው፣ ጠቅላይ ሚኒስትርነቱን ከያዙ ወዲህ ምን ያህል ክንዋኔ አስመዝግበዋል በሚሉት ጥያቄዎች ዙሪያ ዘገባ አጠናቅራለች። የዘገባውን ትርጉም ቆንጅታየ ታቀርባለች። ኢትዮጵያን ለ21 ዓመታት ያስተዳደሩት የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በ2004 ዓ ም ከዚህ ዓለም በሞት ከተለዩ በኋላ ምክትላቸው የነበሩት አቶ ኃይለ ማርያም ደሳለኝ ጠቅላይ ሚኒስትርነቱንና የገዢው ፓርቲ ኢህአዴግን አመራር ተረከቡ። የጠቅላይ ሚኒስትሩ ልዩ አማካሪ ቀደም ብሎም የውጭ ጉዳይ ሚኒስትር ሳሉ በቅርበት አብረዋቸው የሰሩት አቶ ጌታቸው ረዳ ጠቅላይ ሚኒስትሩን ኃላፊነታቸውን ለመወጣት ራሳቸውን ሙሉ በሙሉ የሰጡ መሪ ሲሉ ይገልጿቸዋል። የመጀመሪያው የአቶ ኃይለ ማርያም ስኬት እንደ ኢህአደግ መሪ ያስመዘገቡት ክንዋኔ ነው። መለስ ዜናዊን ከሚያክል ታላቅ መሪ ህልፈት በኋላ ብዙዎች ቀውስ ውስጥ መግባቱ ነው ብለው ያሰቡትን ድርጅት በሊቀመንበርነት መርተዋል። ስለዚህ ያ በራሱ ትልቅ ስኬት ነው። የፊታችን እሁድ ግንቦት 16 በሚካሄደው ምርጫ ገዢው የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ለአምስተኛ አከታታይ ጊዜ እንደሚያሸንፍ ነው የሚጠበቀው። የተቃዋሚው የአንድነት ለፍትህና ለዲሞክራሲ ፓርቲ የፓርላማ አባል አቶ ግርማ ሰይፉ በሁለቱም ጠቅላይ ሚኒስትሮች በመለስ ዜናዊም በኃይለማርያም ደሳለኝም ዘመን በሀገሪቱ ፖለቲካ ውስጥ ያሉ ሰው ናቸው። ኃይለ ማርያም ወደ ጠቅላይ ሚኒስትርነቱ ሲወጡ ጥሩ ስራ ይሰራሉ የሚል ተስፋ ሰንቄ ነበር ይላሉ። ተስፋ እንድሰንቅ ያደረገኝ አንድ ዋና ምክንያት በደርጉ መንግሥት ላይ ይካሄድ በነበረው የትጥቅ ትግል ያልተሳተፉ ሲቪል ሰው ስለሆኑ ነው። እንዲያውም ያኔ የመንግሥት ሠራተኛ ነበሩ። ስለዚህ የጥላቻ አመለካከትም ይሁን ወይም የበቀል ስሜት ሊኖራቸው አይችልም። በትጥቅ ትግል ወደ ስልጣን ከወጡት ከመለስ ዜናዊ በተለየ ሁኔታ በሙያቸው መሐንዲስ የሆኑት ኃይለ ማርያም ደሳለኝ የዩኒቨርሲቲ ዲንና የደቡብ ህዝቦች ክልል አስተዳደር ውስጥ የነበሩ ሰው ናቸው። ከዚያ በኋላ ነው የጠቅላይ ሚኒስትር መለስ ልዩ አማካሪና የውጭ ጉዳይ ሚኒስትር የሆኑት። በትውልዳቸው የደቡብ ህዝቦች ክልል የወላይታ ሰው የሆኑት አቶ ኃይለ ማርያም ኮሚኒስት ዳራ ባለው ፓርቲና የሚበዛው ህዝቧ ኦርቶዶክስ ክርስቲያንና ሙስሊም በሆነባት ሀገር የፕሮቴስታንት እምነት ተከታይ ናቸው። ተቃዋሚ መሪ ግርማ ሰይፉ ግን ጠቅላይ ሚኒስትሩ ለየት ያሉም ቢሆኑ እንደ ጠበቋቸው እንዳላገኟቸው ነው የሚናገሩት። በማንኛውም ጉዳይ ቢሆን በኢትዮጵያ የዲሞክራሲ ሂደት ላይ አንድም ያመጡት ለውጥ የለም። እንደ ጠበቅናቸው አላገኘናቸውም። ፎርሸዋል። በምርጫው መዳረሻ ሳምንታትም በዋና ከተማዋ አዲስ አበባ የጠቅላይ ሚኒስትር ኃይለማርያምን ፎቶ የያዙ ትላልቅ ሰሌዳዎች አይታዩም። በጸጥታ ጥናቶች ተቋም የፖለቲካ ተንታኝ የሆኑት ሀሌሉያ ሉሌ አቶ መለስ በመሰረቱ መንግስቱን የሚመሩት በራሳቸው ነበር እንደ ቡድን መምራት የተጀመረው ኃይለ ማርያም ስልጣን ከያዙ በኋላ ነው ይላሉ። ስለዚህ የኚህኛውን የአመራር ብቃት ለመገምገምና እንዲህ ናቸው ብሎ ለመፈረጅ አሁን ጊዜው አይደለም በማለት ያስረዳሉ ተንታኙ። እንግዲህ እኔ አቶ ኃይለ ማርያምን የማያቸው የሌላ ሰው የስልጣን ዘመን በማጠናቀቅ እያገለገሉ ያሉ ሰው እንደሆኑ ነው። ስለዚህ የአቶ ኃይለ ማርያምን ችሎታቸውንና ክንዋኔያቸውን ልንገመግም የሚገባን ምርጫው አብቅቶ አዲስ መንግሥት ከተቋቋመ በኋላ በሚያሳዩን ችሎታ፣ ውጤቶቻቸው፣ ራሳቸው በሚያቆዩቸው ቅርሶች ነው። በአሁኑ ወቅት ግን እንደኔ እምነት ዋናውና ቅድሚያ ስራቸው የተረከቡትን በቀጣይነት ማስፈጸም ነው። የኢትዮጵያ መንግስት ፖሊሲ በግብርና መር የምጣኔ ሀብት ለውጥ ሀገሪቱን እንደ ኤሮፓውያን አቆጣጠር በ2025 ባለመካከለኛ ገቢ ሀገር እንድትሆን ማብቃትን ዓላማ ያደረገ ነው። የጠቅላይ ሚኒስትሩ ልዩ አማካሪ ጌታቸው ረዳ ኢህአዴግ ለተጨማሪ አምስት ዓመት ቢመራም ምንም አይነት አብይ ለውጥ ሊጠበቅ አይገባም፣ ምክንያቱም አሁን ያሉት ፖሊሲዎች እየሰሩ ናቸዋ ይላሉ። ኢትዮጵያ በአፍሪካ ከናይጄሪያ ቀጥሎ በህዝብ ብዛት ሁለተኛ ነች። የአፍሪካ ህብረትም መቀመጫ ናት። የምጣኔ ሀብት እድገት ክንዋኔዋና ና በአጎራባች ሶማሊያ በጽንፈኛው ቡድን በአልሸባብ ላይ የምትወስዳቸው ወታደራዊ እርምጃዎችም በተደጋጋሚ ይደነቁላታል። በሌላ በኩል በተባበሩት መንግስታት የልማት ፕሮግራም መሰረት ወደ 30 ከመቶ የሚሆነው ህዝቧ የሚኖረው ከድህነት ወለል በታች ነው። መንግስቱ የሚተቹትን ድምጾች ያፍናል ብለው ዓለም አቀፍ ድርጅቶች በተደጋጋሚ ይወቅሱታል። ልዩ የፕሮግራም ማሳሰቢያችንን እናስታውስ። አድማጮች የፊታችን እሁድ በሚካሄደው የኢትዮጵያ ብሔራዊ ምርጫ ከቀትር በኋላ ከ10 ሰዓት ተኩል እስከ 11 ሰዓት ድረስ የግማሽ ሰዓት ልዩ የአማርኛ ፕሮግራም ይኖረናል ከ11 ሰዓት እስከ 11 ተኩል በኦሮምኛ ከ11 ተኩል እስከ 12 ሰዓት ደግሞ በትግርኛ እንዲሁም በመደበኛው ሰዓት እንመለሳለን ከምሽቱ 3 ሰዓት ላይ አድማጮች ያስታውሱ ከቀትር በኋላ ከ10 ሰዓት ከ30 እስከ 11 ድረስ ልዩ የምርጫ በዕለቱ የሚካሄደውን የኢትዮጵያ ብሔራዊ ምርጫ የተመለከቱ ዝግጅቶች ከተለያዩ አካባቢዎች ከተሰባሰቡ ድምፆች ጋር ይኖሩናል ተጠባበቁ አሁን ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ያሉህን እንቁላሎች ሁሉ በአንድ ቅርጫት ጨርሶ አታስቀምጥ፣ እጅግ ያረጀና ያፈጀ አባባል ነው። አንድ አቅራቢ ላይ ብቻ ተማምነህ ሁሉንም ሀብትህን ጠቅልለህ እያፈሰስክ ለአደጋ ማጋለጥ አይገባህም። ስለዚህ አማራጮችህን አስፋ። በተለይ በተለይ እንደ ኢነርጂ አይነት ቁልፍና መተኪያ የማታገኝላቸውን ፍላጎቶችና ሀብቶችን የዛሬው ርዕሰ አንቀጽ መንደርደሪያ ነው። የዚህ ሐሳብ ጠቃሚነት በተለይ የዛሬ ስድስት ዓመት አካባቢ በአውሮፓውያኑ የዘመን አቆጣጠር በ2009 ዓመተ ምሕረት አውሮፓ እጅግ በከበደና ፈታኝ በሆነ መንገድ የተማረች መሆኗን ርዕሰ አንቀጹ ይጠቁምና ያኔ በሩሲያና በዩክሬን መካከል የዋጋ ውዝግብ ሲጫር ሩሲያ ጋዝ ለአውሮፓና ለዩክሬን ማቅረቧን ማቋረጧን ያስታውሳል። ወደ ቡልጋሪያ፣ ግሪክ፣ መቄዶንያ፣ ሮማንያ፣ ክሮኤሽያ እና ቱርክ ይላክ የነበረው የጋዝ አቅርቦት ለ13 ቀናት ሙሉ በሙሉ ተቋረጠ። በተለይ ደግሞ የጋዝ ፍጆታቸውን ሙሉ በሙሉ ከሩሲያ ያገኙ የነበሩት ቡልጋሪያ፣ ግሪክና መቄዶንያ እጅግ የከበደ ችግር ላይ ወደቁ። መተኪያ አማራጭም አልነበራቸውም። ከዚያ አጋጣሚ ወዲህ የአውሮፓ ህብረት ፊቱን የኢነርጂ ምንጮቹን አማራጮች ወደ ማስፋት ማዞሩን ይናገራል። ርዕስ አንቀጹ በባልካን ልሳነ ምድር ደቡባዊ ጫፍ ላይ የምትገኘው ግሪክ ታፕ በሚል ምህፃር የሚጠራውን አድሪያቲክ ባህር አቋራጭ የነዳጅ አቅርቦት መስመር ለመዘርጋትና ወደ ጣሊያን የሚደርሰውን የነዳጅ አቅርቦት ለመካፈል የሚያስችላትን መዋቅር ለመገንባት የስትራቴጂካዊ አቀማመጧን ጠቃሚነት እያጠናከረች ነው። ግሪክ በተጨማሪም በዩክሬን የሚያቋርጠውን የሩሲያን ነዳጅ ወደ ቱርክና ከዚያም ባሻገር የሚያደርሰውን የምድር ውስጥ ለውስጥ ቦይ ለመጠቀምም ሐሳቧን እያቀናች መሆኗን ርዕሰ አንቀጹ አመልክቷል። ሩሲያ ለአውሮፓ እጅግ አስፈላጊ የሆነች የኢነርጂ አቅራቢ በመሆኗ የቱርክ አቅርቦት ግንባታው ለአውሮፓ የኢነርጂ አቅርቦት እንዳይቋረጥ ዋስትና እንደማይሰጥ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዓለም አቀፍ ኢነርጂ ጉዳዮች ልዩ ልዑክና አስተባባሪ አሞስ ሆሽታይን በቅርቡ ግሪክን የጎበኙ ጊዜ መናገራቸውን ጠቁሟል። ርዕስ አንቀጹ የግሪክን የኢነርጂ አቅርቦት አማራጮች ለማስፋት እጅግ የሚመረጠው መንገድ፣ ይላል፣ ርዕስ አንቀጹ፣ ከአዘርባይጃን የካስፒያን ጋዝን ሊያደርስላት የሚችለውን አድሪያቲክ አቋራጭ መስመር መደገፍ ነው። በዚያ ላይ ይህንን መስመር የመዘርጋት ሥራ ተጀምሯል። ይህ አድሪያቲክ አቋራጭ ፕሮጀክት የኢነርጂ አቅርቦት ዋስትናን ሶስት መሠረታዊ አንጓዎች ያሟላል። ርዕስ አንቀጹ በጠቀሳቸው ልዩ ልዑክ ሆሽታይን ቃል መሠረት አዲስ ምንጭ፣ አዲስ አቅርቦት፣ አዲስ መስመር በዚያ ላይ አሉ ሆሽታይን። መሠረታዊውን መዋቅርና የጋዙን አቅርቦት ሙሉ በሙሉ የሚቆጣጠረው አንድ ሀገር ብቻ ሳይሆን ብዙ ኩባንያዎች፣ የተለያዩ ቡድኖች፣ የተለያዩ ሀገሮች ወዘተረፈ በመሆናቸው አቅርቦቱን ለማቋረጥ ወይም እንደ ማስፈራሪያ ለመጠቀም አንዱም አቅም አይኖረውም። የአቅርቦት አማራጮችን ማስፋት ዋስትናውንም ለማረጋገጥ እጅግ የሚመረጠው መንገድ ነው አሉ ሆሽታይን። ይህም አድሪያቲክ አቋራጩ የአቅርቦት መስመር ታፕ ነው ሲል ርዕስ አንቀጹም መልእክቱን ደመደመ። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች ፕሮግራማችን እኛም እያገባደድን ነው። ምናልባት ቀደም ሲል የነገር ኑ የፕሮግራም ማሳሰቢያ አሉላ ደግመን ለመናገር ቅዳሜ፣ ልዩ ዝግጅቱ ያው በምርጫ ላይ ያተኮሩ መሰናዶች መቅረባቸው እንጂ የሰዓት ጭማሬ ለማንኛችን ቋንቋ ክፍሎች የለም። ለምልብኛ ሰዓታችን ምንመጣ እስከ አራት ነው። እሁድ ነው ጭማሬው፣ ልክ ነው። እሁድ ከ10 ሰዓት ተኩል እስከ 11 ሰዓት በአማርኛ የግማሽ ሰዓት ልዩ ፕሮግራም ይኖረናል። የፊታችን እሁድ የሚካሄደውን የኢትዮጵያ ብሔራዊ ምርጫ የተመለከቱ ዘገባዎች፣ ከተለያዩ አካባቢዎች የተሰባሰቡ ድምጾች፣ የዕለቱን የምርጫ ሂደት የተመለከቱ ግምገማዎች፣ ውይይቶች፣ በርካታ ፕሮግራሞች ይኖሩናል። ታዲያ አዲሱ የአማርኛውን እንዳስተዋወቅ ነው፣ ከ11 ሰዓት እስከ 11 ሰዓት ተኩል በኦሮምኛ ከ11 ተኩል እስከ 12 ሰዓት ደግሞ የትግርኛ ፕሮግራማችን ለምትከታተሉ አድማጮች እንዲሁ ልዩ ፕሮግራም መኖሩን እናስታውስ ለማስታወስ አዲሱ እንዳልከው እንግዲህ ደግሞ ቋንቋዎችን በየቋንቋ ወይም ፕሮግራም በሚያስተላልፉበት ጊዜ ለአድማጮች ነገም ይሄንኑ ማሳሰቢያ እንናገራለን። አስታውሱ እሁድ ሙሉ ቀን ማለት ይቻላል ከእኛ ጋር ነው የምታመሹት አድማጮቻችን። የመጨረሻ ማስታወሻ ታዲያ አዲሱ አድማጮች እንዲሳተፉ አስተያየቶቻችን አስተያየቶቻቸው እንዲያደርሱን በፕሮግራሞቻችን ብቻ ሳይሆን የምርጫውንም ሂደት መከታተል ዕድል ያላቸው የመሰላቸውን አስተያየት ቢያደርሱን እናስተናግዳለን። ፕሮግራማችን በእርግጥ እያበቃ ነው። አዲሱ፣ ሰላም ብለን እንሰናበት። አድማጮች፣ የትግርኛው ስርጭት ይቀጥላል። በእኛ በኩል ለዛሬ ያለውን በዚሁ መቋጨታችን ነው ያስተናገድናችሁ። አሉላ ከበደና አዲሱ አበበ፣ ሰላም፣ ደህና አደሩ እንላለን Saya